ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ታህሳስ 9 2010 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን እንደምን አምሽታችኋል አድማጮች። የምናስተናግዳችሁ ቆንጂታዬና፣ ጤና ይስጥልን የተከበራችሁ አድማጮች እኔም ሶሎሞን አባተነን። ሰሞኑን በምስራቅና ምዕራብ ሀረርጌ እንደዚሁም በሌሎች አካባቢዎች የተፈጠሩ ብዙ ሕይወት የጠፋባቸውን ግጭቶች መንግስት እንደሚያጣራ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። በጨለንቆና በእነዚሁ ቀበሌዎች አጎራባች አካባቢዎች በተከሰቱ ግጭቶች ሳቢያ በአካባቢው በሚኖሩ የኦሮሞ ተወላጆች ላይ የሞትና የመቁሰል አደጋ አጋጥሟል። በራሴና በፌዴራል መንግስት ስም በንጹሐን ዜጎች ላይ በደረሰው አደጋ የተሰማኝን ጥልቅ ሀዘን እየገለጽኩ ለተጎጂዎች ቤተሰቦች ዘመድ አዝማድና ለመላው የሀገራችን ህዝቦች መጽናናትን እመኛለሁ። ዘገባው በአብይ ርዕስ ይቀርባል። አርስተ ዜና ቆንጅት ታሰማናለች። የደቡብ አፍሪቃ ገዢው ኤንሲ ፓርቲ ምክትል ፕሬዚደንቱን ሴሪል ራማፎሳን አዲሱ መሪው አድርጎ መርጧል። የፕሬዚደንቱ ባለቤት የነበሩትን እና በዲፕሎማሲ ትልቅ ተመክሮ ያላቸውን ና ላሚኒ ዙማን አሸንፈው ነው ሴሬል የተመረጡት። ሌሎችም ዜናዎች አሉ። አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ገዢው የደቡብ አፍሪቃ ኤኤንሲ ፓርቲ ሲሪል ራማፎሳን አዲሱ መሪው አድርጎ መርጧል። ራማፎሳ በፓርቲው መሪነት መመረጣቸው በመጪው ዓመት ማለትም እንደ አውሮፓውያን አቆጣጠር በ2018 በሚካሄደው ፕሬዚደንታዊ ምርጫ ዋናው ተፎካካሪ እንደሚሆኑ ከወዲሁ የሚጠቁም ነው ተብሏል። ቁጥራቸው ወደ አምስት ሺህ የሚጠጋ የአፍሪካ ብሔራዊ ኮንግረስ ፓርቲው አባላት ጆሃንስበርግ ላይ ተሰባስበው ድምጻቸውን ሊሰጡ ታቅዶ የነበረው ትናንት እሁድ የነበረ ሲሆን ሂደቱ ዘግይቶ ነው ዛሬ የተከናወነው። አዲሱ የፓርቲው መሪ በመጠነ ሰፊ የሙስና ቅሌት ተግባራት ተወንጅለው ከፓርቲው መሪነት የሚወርዱትን ፕሬዝደንት ጄከብ ዙማን ነው የሚተኩት። ዙማ ሀገሪቱ ምርጫውን እስከምታካሂድ ስልጣን ላይ ይቆያሉ። ምክትል ፕሬዚደንቱ ሴሬል ራማፎሳ ሰፊ የዲፕሎማሲ ተመክሮ ያላቸውና በአንድ ወቅት የፕሬዚደንቱ ባለቤት የነበሩትን ኮሳዛና ላሚኒ ዙማን አሸንፈው ነው በፓርቲው መሪነት የተመረጡት። ኒጀር ውስጥ በሁከተኛ አክራሪ ታጣቂዎች የተገደለው የዩናይትድ ስቴትስ ወታደር ሕይወቱ ያለፈው በ18 ጥይት ተደብድቦ እንደነበረና ሕይወቱ እስክታልፍ ከአጥቂዎቹ ጋር መፋለሙን የዩናይትድ ስቴትስ የጦር ኃይል ያካሄደው ምርመራ አመለከተ። የዩናይትድ ስቴትስ ባለሥልጣናት ባለፈው ጥቅምት በታጣቂዎች ስለተገደለው ወታደር ላ ዴቪድ ጆንሰን ወደፊት ተጠናቆ ይፋ ስለሚደረገው ሪፖርት ለአሶሺየትድ ፕሬስ ገለጻ አድርገዋል። ኒጀርን ከማሊ ጋር በሚያዋስነው ድንበር ላይ በደረሰው ጥቃት ሌሎች ሶስት አሜሪካውያን ወታደሮችም መገደላቸው ተዘግቧል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት አዲሱ የብሔራዊ ጸጥታ ስትራቴጂያቸው ለሀገሪቱ እጅግ አደገኛና ስር የሰደዱ ስጋቶችን ለመዋጋት ግልጽና ተግባራዊ መሆን የሚችል መመሪያ የሚሰጥ ነው ሲሉ ያስተዳደራቸው ከፍተኛ ባለስልጣናት ተናገሩ። ፕሬዚደንት ትራምፕ ዛሬ ዋሽንግተን ውስጥ በሚያደርጉት ንግግር የብሔራዊ ጸጥታ ስትራተጂያቸውን ሰነድ ይፋ ያደርጋሉ። እንደ ቅርቦቹና ቀደም ያሉት ስትራተጂዎች ሳይሆን ይሄኛው ሀገሪቱ የተደቀኑባትን አደጋዎችና ፈተናዎች ግልጽ ባለ መንገድ ባሉት የሚቃኝና ቅድሚያ ለአሜሪካ በሚለው የፕሬዚደንቱ መርህ መሠረት ለሀገሪቱ ጥቅሞች ቅድሚያ የሚሰጥ ነው ሲሉ ያስተዳደሩ ከፍተኛ ባለስልጣናት አስረድተዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌምን በእስራኤል ዋና ከተማነት እውቅና መስጠታቸውን ውድቅ እንዲያደርግ በታሰበ የውሳኔ ረቂቅ ላይ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ዛሬ ድምፅ ይሰጣል ተብሏል። ይሁን እንጂ ዩናይትድ ስቴትስ ድምፅን በድምፅ በመሻር መብት ካላቸው የምክር ቤቱ አባላት አንዷ በመሆኗ ግብፅ ያቀረበችው ረቂቅ ውሳኔ የማለፍ እድል የሚኖረው አይመስልም እየተባለ ነው። ግብፅ ለምክር ቤቱ ያቀረበችው የውሳኔ ረቂቅ ሚስተር ትራምፕ ኢየሩሳሌምን በእስራኤል ዋና ከተማነት ማወቃቸውና የዩናይትድ ስቴትስን ኤምባሲ ከቴል አቪቭ ወደ ኢየሩሳሌም የማዛወር ሂደት ለመጀመር መወሰናቸው በጥልቅ የሚያሳዝን ነው ሲል ያስነብባል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጪው የአውሮፓውያን 2018 በሚካሄዱት ምክር ቤታዊ ምርጫዎች ሪፑብሊካን ስኬት ያገኛሉ ሲሉ ተንብየዋል። በመጪው ዓመት የተወካዮች ምክር ቤት በሙሉ እንዲሁም ከመወሰኛው ምክር ቤት መቀመጫዎች ሲሶ ለውድድር ይቀርባሉ። ፕሬዚደንቱ በዛሬ የትዊተር ጽሁፋቸው በዚህ በተሰናባቹ 2017 ዓመተ ምህረት በተካሄዱ የምክር ቤት ምርጫዎች ሪፑብሊካን አምስት ለዜሮ ድል አድርገዋል፣ ሚዲያው ግን ይህንን ለመናገር አይፈልግም ብለዋል። እንደ እውነቱ ከሆነ ግን በተወካዮች ምክር ቤት ምርጫ ሪፑብሊካን ከስድስቱ መቀመጫዎች አምስቱን ነው ያሸነፉት። በመወሰኛው ደግሞ አንድ መቀመጫ አጥተዋል። በመጨረሻም አስተዳደሩን ከተረከቡ አንድ ዓመታቸውን እያገባደዱ ያሉት ፕሬዚደንት ትራምፕ የመጀመሪያውን የምክር ቤት የሕግ ድል ሊያስመዘግቡ የተቃረቡ ይመስላል። የምክር ቤቱ ዴሞክራት አባላት በአንድ ድምፅ ቢቃወሙትም፣ ሪፐብሊካኑ እንደራሴዎች ግን የሀገሪቱን የግብር አከፋፈል ደንብ ለሚለውጠው ሕግ በቂ ድምፅ ሳያገኙ አልቀሩም እየተባለ ነው። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎዋርድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ታህሳስ 9 2010 ዓ ም ምሽት ፕሮግራም ነው። የመላ ኢትዮጵያ አንድነት ድርጅት መኢአድ፣ ሰማያዊ ፓርቲ ፓርቲና የኢትዮጵያ ሕዝብ የጋራ ትግል ሸንጎ በጋራ ለመሥራት ተስማምተዋል። እኛ መኢአድ፣ ሰማያዊና የሸንጎ በኢትዮጵያ አንድነትና በዜጎች እኩልነት ከሚያ ጋራ የውስጥና የውጭ ድርጅቶች የሚለውን አጥር በመጣስ ከረዥም ጊዜ ምክክር በኋላ በማህበራዊ እርቅና መግባባት ጉዳዮች፣ በሌሎችም ፖለቲካዊ ተግባራት ላይ በጋራ ለመስራት ተስማምተናል። ከፓርቲዎቹ የጋራ መግለጫ የተቀነጨበ ነው የሰማችሁት። በመጽሔት ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ሰሞኑን በምስራቅና ምዕራብ ሐረርጌ እንደዚሁም በሌሎች አካባቢዎች በተፈጠሩ ግጭቶች ስለ ጠፋ ሕይወት ማዘናቸውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። መንግስት የተፈጠሩትን ሁኔታዎች እንደሚያጣራና ውጤቱንም ለህዝብ ይፋ እንደሚያደርግም አስታውቀዋል። እስክንድር ፍሬው ተጨማሪ አለው። የጠቅላይ ሚኒስትር ኃይለማርያም ደሳለኝ የሀዘን መግለጫ መልእክት በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተከሰተው ግጭት እንደገና ማገርሸቱንም የገለጹበት ነው። የፌዴራል መንግስት ከሁለቱ የክልል መንግስታት ጋር በቅርበት በመስራት ችግሩ እንዲቀረፍ ያላሰለሰ ጥረት በማድረግ ላይ የሚገኝ ሲሆን ጉዳዩ እልባት ወደሚያገኝበት ምዕራፍ በመሸጋገር ላይ ነበር። ሆኖም በቅርቡ ግጭቱ እንደገና ያገረሸ ሲሆን በንጹሐን ዜጎቻችን ላይ የሞት የአካል ጉዳትና የሀብትና ንብረት ውድመት በማስከተል ላይ ይገኛል። በምዕራብ ሀራርጌ በድሮ ሎቢ ወረዳ በጋድሌ ቀበሌ ለደህንነታቸው ሲባል በአካባቢው በአቅራቢያ በሚገኝ ፖሊስ ጣቢያ ተጠልለው በነበሩ የኢትዮጵያ ሶማሌ ተወላጆች የጅምላ ግድያ ተፈጽሞባቸዋል። መንግስት ድርጊቱን እያወገዘ ጉዳዩን የሚያጣራ ግብረ ኃይል ያቋቋመ መሆኑ ለመግለጽ እወዳለሁ። የማጣራቱ ሂደት እንደተጠናቀቀም አስፈላጊውን እርምጃ የሚወሰድ ሲሆን፣ የማጣራቱ ሂደት ውጤት ለሕዝቡ በዝርዝር እንደሚገለጽ ከወዲሁ ለማሳወቅ እፈልጋለሁ። በተመሳሳይም በጨለንቆና በእነዚሁ ቀበሌዎች አጎራባች አካባቢዎች በተከሰቱ ግጭቶች ሳቢያ በአካባቢው በሚኖሩ የኦሮሞ ተወላጆች ላይ የሞትና የመቁሰል አደጋ አጋጥሟል። በራሴና በፌዴራል መንግስት ስም በንጹሀን ዜጎች ላይ በደረሰው አደጋ የተሰማኝን ጥልቅ ሐዘን እየገለጽኩ ለተጎጆች ቤተሰቦች ዘመድ አዝማድና ለመላው የሀገራችን ህዝቦች መጽናናትን እመኛለሁ። የጸጥታ ኃይሎች መንግስት ግጭቶች ባሉባቸው አካባቢዎች ሰላምን እንዲያረጋግጡ ተልዕኮ ሰጥቷቸው በመንቀሳቀስ ላይ እንደሚገኙ በአገር ውስጥ የመገናኛ ብዙሃን የተጠቀሱት ጠቅላይ ሚኒስትሩ ጠቁመዋል። የጨለንቆን ግጭት ጨምሮ ተልዕኳቸውን እየፈጸሙ ባሉበት ወቅት ያጋጠሙ ክፍተቶች ካሉ መንግስት አሰራሩን ተከትሎ እንደሚያጣራና ውጤቱንም ለህዝብ ይፋ እንደሚያደርግም አመልክተዋል። በተለያዩ የአገሪቱ አካባቢዎች በሚገኙ የከፍተኛ ትምህርት ተቋማት የተነሱ ግጭቶችም በጠቅላይ ሚኒስትሩ መልእክት ተጠቅሰዋል። ህይወታቸውን ባጡ ተማሪዎች የተሰማኝን ጥልቅ ሐዘን እየገለጽኩ ለተማሪ ወላጆችም መጽናናትን እመኛለሁ ያሉት መንግስታቸው በከፍተኛ ትምህርት ተቋማትም ሆነ በሌሎች አካባቢዎች የተፈጠሩ ችግሮችን ለመፍታት እየሰራ መሆኑንም ጠቅላይ ሚኒስትሩ ተናግረዋል። መገናኛ ብዙሀንም ኃላፊነት የጎደላቸውን ዘገባ ስራዎች ከማሰራጨት እንዲቆጠቡ አሳስበዋል። መደበኛው የሚዲያ ዘርፍም ሆነ በሌሎች የመረጃ ማሰራጫ አግባቦች በመጠቀም መረጃን የሚያሰራጩ ተቋማት ህግን አክብረው ሊንቀሳቀሱ ይገባል። ሐሰተኛና የተጋነኑ መረጃዎችን በማሰራጨት የህዝቡን ሰላም ደህንነት ደህንነትና አኩሪ የአብሮ መኖር እሴቶች የሚንዱና ህግን በሚተላለፉ የግልም ሆነ የህዝብ የመገናኛ ብዙሃን ከዚህ መሰል ተግባራት መቆጠብ ይኖርባቸዋል። መንግስት እንዲህ ያሉ ችግሮችን በሚፈጽሙት ላይ ተከታትሎ እርምጃ የሚወስድ መሆኑንም በግልጽ ለማሳወቅ እወዳለሁ። ጠቅላይ ሚኒስትሩ በንባብ ያሰሙት መግለጫ የተደመጠው የገዢው ኢህአዴግ ስራ አስፈጻሚ ኮሚቴ በወቅታዊ ጉዳዮች ላይ የተነጋገረ መሆኑን የሚጠቁሙ ዘገባዎች እየወጡ ባሉበት ወቅት ነው። የዚህ ውይይት ውጤት ግን እስካሁን አልተገለጸም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ከሁለት ዓመታት በፊት የተፈረመው የደቡብ ሱዳን የሰላም ስምምነት እንዲተገበር የተቀናጀ ግፊት የሚያደርግ ስብሰባ ዛሬ በአፍሪካ ህብረት ተጀምረዋል። ከሁለት ዓመታት በፊት በአዲስ አበባ የተፈረመው ስምምነት በደቡብ ሱዳን ሰላም ለማምጣት መሰረት ሊሆን እንደሚገባው የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። ዩናይትድ ስቴትስ በበኩሏ የስምምነቱን መተግበር እና የሰላም ሂደቱን በሚያደናቅፉ ላይ እርምጃ እንደምትወስድ አስታውቃለች። እስክንድር ፍሬው ተጨማሪ ዘገባ አለው። የደቡብ ሱዳን የሰላም ስምምነት ከሁለት ዓመታት በፊት በአዲስ አበባ ሲፈረም በዚያች ሀገር የፈነጠቀው ተስፋ ከፍተኛ ነበር። የታሰበው ግን አልሆነም። ስምምነቱ አልተተገበረም። ግጭቶች ቀጥለዋል። የዜጎች መሰደድም አልቆምም። ኢጋድ፣ የአፍሪካ ህብረትና እና ዓለም አቀፍ አጋሮች በዛሬው ስብሰባ የተገኙትም ለደቡብ ሱዳን ሰላም ከፍተኛ ግፊት ለማድረግ ነው። ለዚህ መፍትሄው ደግሞ ሌላ የሰላም ድርድርና ስምምነት ሳይሆን የተፈረመውን መተግበር እንደሆነ አምነዋል። ስብሰባውን በንግግር የከፈቱት የኢጋድ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአፍሪካ ህብረት አዳራሽ ለተገኙት ደቡብ ሱዳናውያን ተፋላሚ ወገኖች ያስታወሱትም ይህንኑ ነው። ከሁለት ዓመታት በፊት የፈረማችሁት የደቡብ ሱዳንን ግጭት ማስወገጃ ስምምነት ለሰላምና የፖለቲካ ልዩነትን ለመቅረፍ ግልጽና የሚያሰራ አማራጭ ነው። በጸጥታ በአስተዳደር በሰብዓዊ ሁኔታና በሌሎችም ጉዳዮች ላይ ለመወያየትም እንደዚሁ የሰላም ሂደቱን ለመተግበርም ጭምር መሠረት ሆኖ ቀጥሏል። ይህ ስብሰባም በስምምነቱ መሠረት በነጻና ግልጽ አካሄድ ይጠናቀቃል። ግጭቱን ለማስቆም ጉዳዩን ከአስቸኳይነቱ አንጻር ልትመለከቱት ያስፈልጋል። አላስፈላጊ በሆነ ሁኔታ ሂደቱን ለማራዘም ሐሳብ ሊኖረን አይገባም። ከዚህ በኋላ የሰላም ሂደቱ ሲደናቀፍ አፍሪካና ዓለም አቀፉ ማህበረሰብ ዝም ብለው እንደማይመለከቱም ጠቅላይ ሚኒስትሩ ተናግረዋል። ዓለም አቀፍ አጋሮችን በመወከል የተናገሩ ተሳታፊዎችም ይህንኑ ሀሳብ አጠናክረዋል። በተለይም ዩናይትድ ስቴትስ የሰላም ሂደቱን በሚያደናቅፉ ላይ እርምጃ መውሰዷን እንደምትቀጥል አስታውቃለች። በሱዳንና በደቡብ ሱዳን የዩናይትድ ስቴትስ ልዩ ልዑክ ፖል ሱትፊን ለጋዜጠኞች በሰጡት መግለጫ ይህንኑ ያንጸባረቁት እንደ ዩናይትድ ስቴትስ በቅርቡ ለሰላሙ ሂደት እንቅፋት በሆኑ በሦስት ደቡብ ሱዳናውያን ላይ ማዕቀብ ጥለናል። የሰላሙን ሂደት የሚያደናቅፉትን ግለሰቦችና ቡድኖች መለየታችንንም እንቀጥላለን። እናም ዩናይትድ ስቴትስ፣ እንግሊዝና ኖርዌይ አብረው የሚሰሩበት ትሪኮ የሚባለው ስብስብ ብቻ ሳይሆን በሌሎችም የጋራ መግባባት ያለው ጉዳይ ምንድን ነው? ለሰላም የማይሰሩና የሰላሙን ሂደት ለማደናቀፍ በንቃት የሚሰሩ ሰዎችና ቡድኖች ዋጋ መክፈል አለባቸው። የደቡብ ሱዳን የሰላም ስምምነት እንዲተገበርና ሂደቱንም ለመግፋት አፍሪካውያንና ዓለም አቀፉ ማህበረሰብ የየበኩላቸውን ግፊት እንደሚያደርጉ ነው በስብሰባው የተንጸባረቀው። ይህ የጋራ አቋምና ደቡብ ሱዳን አሁን ያለችበት ሁኔታ ከስብሰባው ውጤት ይገኛል የሚል ተስፋ እንዲሰንቁ ምክንያት እንደሆናቸውም ነው የኢጋድ የሚኒስትሮች ምክር ቤት ሰብሳቢ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነገበየው ለቪኦኤ ያብራሩት። ደቡብ ሱዳን በአሁኑ ጊዜ በጣም አስቸጋሪ በሆነ ሁኔታ ላይ ነው ያለችው። ይህንን ሁሉም የሳውት ሱዳን ፖለቲካል መሪዎችም በደንብ ይገባቸዋል ያቃሉ፣ እየኖሩበት ያለ ነገር ነው። ሁለተኛ ኢንተርናሽናል ኮሚኒቲው በአንድ ድምፅ እየተናገረ ነው ፕሬራይዝ እያደረገ ነው። እነዚህን መንግስትንም የሳውት ሱዳን መንግስት ይሁን ሌሎቹ የፖለቲካል ኦፖዚሽን በሙሉ ማለት ነው። ስለዚህ ይሄ ፕሬርና ውስጥ ያለው ሁኔታ ሳውት ሱዳንን ነገ ሳይሆን ዛሬ መቀየር ያለበት ሁኔታ እንዳለ ሁሉም የተስማማበት፣ ሁኔታውም ግድ የሚልበት ነገር ስለሆነ በዚህ ተስፋ አድርገናል። ይሄ ነገር ይሄ ፎረም በደንብ ነው የተደራጀው። ሌላው ደግሞ በጣም አብዛኞቹ በሳውት ሱዳን ፖለቲካ ውስጥ ስቴክሆልደርስ የሚባሉ አካላት በዚህ ስብሰባ ላይ ተገኝተዋል። ውይይቱ በደንብ ክራፍት የሆነ ነው በየምዕራፉ የሚደረግ ውይይት ነው ና ይህም የተሳካ ውጤት ያመጣል አለም አቀፍ ኮሚኒቲው ዩናይትድ ኔሽን አፍሪካን ዩኒየን ሁሉም ይህንም በጉጉት አይናቸውን ተክሎ የሚጠበቅ ስብሰባ ነው ና እነዚህ ሁሉ ሁኔታዎች ተስፋ እንድንጥል አድርጎናል ጠቅላይ ሚኒስትሩ ሲናገሩ አፍሪካም ሆነች አለም አቀፉ ማህበረሰብ ቁጭ ብሎ አይመለከትም ከዚህ በኋላ ነገሮች ባይሳኩ ወይ የሰላም ሂደቱ ቢደናቀፍ የሚል ነገር ተናግረዋል እና ምንድ ነው ማዕቀብ ነው ምንድ ነው የሚታሰበው? ከዚህ በኋላ አሁን ነገሮች ባይሳኩ እንግዲህ ጠቅላይ ሚኒስትሩ ብቻ ሳይሆኑ ሰምተህ ከሆነ ሁሉም የአለም አቀፍ ማህበረሰብ ትላንት ሴክሬታሪ ጀነራል ጉተሬዝ መግለጫ አውጥተዋል፣ ስቴትመንት ሰጥተዋል። የአፍሪካ ህብረት ቼርፐርሰን ተመሳሳይ እንትን ነው። እንግዲህ አለም አቀፍ ህብረተሰብ የሳውዝ ሱዳንን ጉዳይ ከአሁን ወዲያ ዝም ብሎ የሚያየው ጉዳይ አይደለም። ዋናዎቹ ችግሩን የሚፈቱት ደቡብ ሱዳኖች ብቻ ቢሆኑም ችግሩ በተለይ ደግሞ በሰብአዊ ትልቁ የሰው ልጆች ላይ እየደረሰ ያለው ቀውስ የሞራልም የህግም ግዴታ አለበት፣ አለም አቀፍ ኮሚኒቲው። እና ይሄ ነገር ባይሳካ በተለያየ ምክንያት እንዲደናቃቀፍ ከተደረገ አለም አቀፍ ኮሚኒቲው በተለያየ መንገድ ሌላ አክሽን ሊወስድ ዝግጅት ነው። እነዚህ እንግዲህ የተለያዩ አክሽኖች ሊሆኑ ይችላሉ። ከማዕቀብ ጀምሮ ሌሎች ተከታታይ በውሳኔ የሚደረጉ ፕሬሽሮችና ውሳኔዎች ይኖራሉ ብለን ነው ኤክስፔክት የምናደርገው። ይህን በግልጽም እነሱ የሚያውቃሉ። ይህንንም ነገር ናቸዋል። ከዶክተር ሪያክ ማቻር አንፃር መጨረሻ ጥያቄ ያደርገውና ምንድነው በይ ጋር በኩል ያለው አቋማ? እሳቸው በቀጥታ ወደ አካባቢው መጥተው መሳተፍ ይችላሉ? ለምሳሌ ስብሰባው ላይ፣ ምክንያቱም ሪስትሪክት ተደርገዋል፣ ተገድበዋል፣ ከደቡብ አፍሪካ እንዳይንቀሳቀሱ የሚሉ ነገሮች ስለነበሩ ነው። እንግዲህ ሳውት ሱዳን ውስጥ ዶክተር ሬክ መቻሃር አንዱ ዋነኛው ፖለቲካል ፎርስ ነው እሳቸው የሚመሩት። ስለዚህ በአካል እኔም ሄጄ ከሳውስማነ ከሱዳን ፎሬን ሚኒስትር ጋር ሄደን አነጋግረናቸዋል። ደቡብ አፍሪካ ሄደን ዋናው ምንድን ነው ለጊዜው ዶክተር መቻርን ፊዚካሊ እዚህ ማምጣት አልፈለግንም። ግን የእሳቸው ሀሳብ ሪፕሬዘንት የሚያደርጉ የእሳቸውን አቋም ሪፕሬዘንት የሚያደርጉ ዴሌጌሽን ልከዋል ማለት ነው። ስለዚህ በዚህ ስብሰባ ላይ አሁን እዚህ ያሉ ስለዚህ ፉሊ የዶክተር ሬክ ማቻር የሚመሩት ቡድን አቋም ፉሊ ሪፕሬዘንትድ ነው ማለት ነው። እሳቸው ናቸው ፊዚካሊ ያልተገኙት ለጊዜው ይህንን እንትን አልወሰድንም። ይሄን ከጨረስ በኋላ ቀጣይ ባለው ሂደት ግን ምናየው ይሆናል ማለት ነው። በደቡብ ሱዳን የሰላም ሂደት ላይ ያተኮረው ስብሰባ በመጪዎቹም ቀናት ይቀጥላል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት በካቢኔ ሚኒስትራቸው ተወክለዋል። ደቡብ አፍሪካ የሚገኙት የተቃዋሚዎቹ መሪ ዶክተር ሪያክ ማቻር ተወካዮችም ተገኝተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር አሁንም ለዘገባው ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። የመላ ኢትዮጵያ አንድነት ድርጅት መኢአድ፣ ሰማያዊ ፓርቲና የኢትዮጵያ ሕዝብ የጋራ ትግል ሸንጎ በጋራ ለመስራት ተስማምተዋል። ሦስቱም ድርጅቶች ትናንት እሁድ ዋሽንግተን ዲሲ ውስጥ ባካሄዱት ሕዝባዊ ስብሰባ ነው ይህንን ስምምነታቸውን ይፋ ያደረጉት። አዲሱ አበበ ስብሰባውን ተከታትሎ ነበር። የመኢአድ ፕሬዚዳንት ዶክተር በዛብህ ደምሴ የሰማያዊ ሊቀመንበር አቶ የሸዋስ አሰፋና የሸንጎ ሊቀመንበር ዶክተር ታዬ ዘገየ ፊርማዎቻቸውን ያሳረፉበት የአንድነት መግለጫ እንደሚያመለክተው የጋራ ስምምነቱ አስፈላጊነት የኢትዮጵያ ሁኔታ መግለጫው ላይ እንደተመለከተው ከመጥፎ ወደ እጅግ በጣም መጥፎ ስርዓት እየተሸጋገረ በመምጣቱ ነው። ከገዢው ክፋት ባሻገር የተቃዋሚዎች አለመተባበርም ለአገሪቱ ወደ ከፋ ደረጃ መድረስ ሌላው ምክንያት እንደሆነ በመግለጫው ላይ ተጠቅሷል። እኛ መኢአድ፣ ሰማያዊና ሸንጎ ይላል በትናንቱ ሕዝባዊ ስብሰባ የተሰራጨው መግለጫ ፍሬ ሐሳብ በኢትዮጵያ አንድነትና በዜጎች እኩልነት ከሚያምኑ ጋር የውስጥና የውጭ ድርጅቶች የሚለውን አጥር በመስበር ከረጅም ጊዜ ምክክር በኋላ የድርጅቶቹ ሥራ አስፈጻሚ ተወያይቶ ያጸደቀውን የመግባቢያ ሰነድና የፈቃደኝነት ደብዳቤ መሰረት በማድረግ በአደረጃጀት በብሔራዊ ዕርቅና በሌሎችም ፖለቲካዊ ተግባራት በጋራ ለመስራት ተስማምተናል። ወደ ሁለት መቶ የሚጠጋ ተሰብሳቢ ድጋፉን ከገለጠ በኋላ የእርዳታ ማሰባሰብ መርሃ ግብር ተካሂዷል። የጥያቄና መልስ ክፍለ ጊዜም ተከናውኗል። ለአራት ሰዓታት ያህል በቆየው በትናንቱ ስብሰባ ተጋባዥ እንግዶች ዶክተር አግሎክ ቢራራ በአካል ዶክተር ፍቅሬ ቶሎሳ በስካይፕ በኢትዮጵያ ወቅታዊ ሁኔታ ላይ ንግግር አድርገዋል። ዶክተር አክሎግ አስከፊ ባሉት የኢትዮጵያ የጎሳ ፖለቲካ ላይ ሲናገሩ ከዚህ ለመዳን አንዱ መፍትሄ በኢትዮጵያዊነት ላይ ብሔራዊ መግባባት መፍጠር ነው ብለው በቅርቡ የአማራና የኦሮሞ ህዝብ መሪዎች ያደረጉትን የጋራ መግባባት በምሳሌነት አውስተዋል። ኢትዮጵያዊነት በአንጻረ ጎሰኝነት በሚል ርዕስ የተናገሩት ዶክተር ፍቅሬ ቶሎሳ ደግሞ ብዙ ክፍላት ሀገር ባላት ኢትዮጵያ የህዝቧ የተለያየ ቋንቋ፣ ባህልና እምነት የሚከበርበት መዋቅር ሊዘረጋ ያስፈልጋል ብለዋል። ሦስቱም በጋራ ለመሥራት ስምምነት ያደረጉት ድርጅቶች መሪዎች ያደረጓቸው ንግግሮች ተወራራሾችና ወቅታዊውን የኢትዮጵያ ሁኔታ ያገናዘቡ ነበሩ። የመኢአድ ፕሬዚዳንት ዶክተር በዛብህ ደመሴ አማራጭ የፖለቲካ ፓርቲ በኢትዮጵያ እንዴት በሚል መነሻ የቅንጅት ፓርቲን አጀማመርና የሰላማዊ ትግል ውጤቶች አስታውሰው ይህ አካሄድ አሸናፊ መሆኑንም አውስተዋል። ቅንጅት ለአንድነትና ዴሞክራሲ ሲመሰረት በሰላማዊ ትግል ይህንን ጨቋይ መንግስት በኖክአውት ነው ያሸነፉት። ሰላማዊ ትግል ከዛ ሌላ ደግሞ አንድ ላይ ሆነው መታገል ምን ያህል ውጤት ሊያስገኝ እንደሚችል ነው። ኢትዮጵያ ውስጥ ለውጥ አስፈላጊ ነው ብለው የጀመሩት የሰማያዊ ሊቀመንበር አቶ የሸዋስ አሰፋ ግን ምን አይነት ለውጥ ሲሉ ይጠይቃሉ። እሺ። ሀገር ውስጥ በሰላማዊ መንገድ ለውጥ ይመጣል ብለን የምንታገል ፓርቲዎች እምነት ከዚህ በኋላ የስርዓት ለውጥ በጠመጃ መሆን የለበት። የስርዓት መለወጫ መንገዳችን ከክላሽ ወደ ካርድ መቀየር አለበት። መሰልጠን አለብን። በ21ኛው ክፍለ ዘመን ስልጣን በዱላ መቀባበል የለብን። የትናንቱን ስብሰባ እንዳመቻቸ የተገልጠው የኢትዮጵያ ሕዝብ የጋራ ትግል ሸንጎ ከካናዳ የመጡት ሊቀመንበሩ ዶክተር ታዬ ዘገየ የፓርቲዎች ኅብረትና የኢትዮጵያ ሕዝብ ትግል በሚለው ንግግራቸው ወቅቱ አሉ ገዢው እየረገጠ መግዛት ያልቻለበት፣ ህዝቡ ደግሞ በቃኝ ያለበት ነው ብለዋል። አገራችን ያለችበትን ሁኔታ በአንድ በኩል አገዛዙ እንደ በፊቱ ረግጦ መግዛት ያልቻለበት፣ በሌላ በኩል ደግሞ ሕዝብ በቃኝ ተረግጬ አልገዛም ለውጥ መምጣት አለበት ብሎ ያለበት ሁኔታ ነው። አፋኙ ስርዓት ሁላችንም እንደምናውቀው የኢትዮጵያን ሕዝብ ቀልብ አልማረከም። ሦስቱ ድርጅቶች ባወጡት የጋራ መግለጫ ይህ ስምምነታችን ለሕዝባችን ጥያቄ ወቅታዊና ተጨባጭ መልስ የሚሰጥ በመሆኑ ኢትዮጵያውያን የትብብሩ አካላት እንዲሆኑና ሁለንተናዊ ድጋፋቸውን እንዲሰጡ እናሳስባለን ብለዋል። አድማጮች፣ የዚህን ስብሰባ ሂደትና የስምምነቱን አስፈላጊነት በሚመለከት ከሦስቱም ድርጅቶች አመራሮች ጋር የምናደርገውን ውይይት ከሰሞኑ እናቀርባለን። አዲሱን ለዘገባው እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። ዛሬ ዕለቱ ከቀያቸው ተፈናቅለው በዓለም ዙሪያ የተበተኑ ሚሊዮኖች የሚታሰቡበት ቀን ነው። ስደት እጣ ፈንታቸው እንዲሆን ለተገደዱና ከቦታ ቦታም በመንከራተት ላይ ለሚገኙ ቁጥራቸው በሚሊዮኖች ለሚሰላ ህጻናት ደህንነትና ጥበቃ መረጋገጥ ሀገሮች ይበልጥ መትጋት አለባቸው ሲል የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ዛሬ ባሰማው ጥሪ አሳስበዋል። ሊሳሽ ላይን ከድርጅቱ ዋና መቀመጫ ከጄኒቫ ለአሜሪካ ድምፅ ያጠናቀረችው ዘገባ አለ አሉላ ከበደ ያቀርባል። 50 ሚሊዮን ሕፃናት ዛሬ በዓለም ዙሪያ ከቦታ ቦታ በመንቀሳቀስ ላይ ናቸው። ያ ዩኒሴፍ የተሻለ ሕይወት ፍለጋ በፈቃዳቸው ወደ ተለያዩ አካባቢዎች በማቅናት ላይ ካሉ ወላጆቻቸው ጋር በሚያደርጉት ጉዞ ከሞላ ጎደል ደህንነታቸው የተጠበቀ ሕፃናት ቢኖርም እንኳን ሌሎች አያሌ ሚሊዮን ሕፃናት ግን ጉዞ በፈቃዳቸው የሚደረግ ደህንነታቸውም፣ ከእንግልትና ከአደጋ የራቀ አይደለም። እንደ ዩኒሴፍ አመላካች አኃዛዊ መረጃዎችም ለምሳሌ የሚያህል በዓለም ዙሪያ ለሕይወታቸው ከፍተኛ አደጋ በተጋረጠበት የፍልሰት ጉዞ ከቀያቸው ለመንቀል የተገደዱ ሕፃናት ቁጥር 28 ሚሊዮን ይደርሳል። እንዲህ ባለው የመከራ ጉዞ በአብዛኛውም ካለሙበት በሰላም እንደርሳለን የሚል ተስፋ ሰንቀው የተነሱት ስደተኞች ተስፋቸውን በሕገ ወጥ አስተላላፊዎቻቸው ላይ ለማሳደር ይገደዳሉ። እናም ይህ የመከራ ጉዞ ሲነሳ በማገባደድ ላይ ያለነው የአውሮፓውያኑ 2017 ዓ ም ከሁሉ የከፋና ዘግናኝ ነው ሲሉ የዩኒሴፏ ቃል አቀባይ ሳራ ክረዌ ያስታውሳሉ። አራት መቶ ሕፃናት አውሮፓ ለመግባት በተደረገ ባሕር አቋራጭ ጉዞ ሰጥመው ማለፋቸውን መስክረናል። ቁጥራቸው ከ ሰላሳ ሁለት ሺህ በላይ የሚገመት ሕፃናት ዛሬ በሊቢያ ታግተው ይገኛሉ። ከእነኝም ውስጥ ቁጥራቸው ከ11 ሺ በላይ የሚሆኑ ወላጆቻቸው አብረዋቸው የሉም። ያለ ወላጆች አጃቢነት ብቻቸውን የሚጓዙት አያሌ ሕፃናት እጅግ በበረታው የክረምት ዝናምና ቅዝቃዜ ተራራ ቧጦ በሚደረገው የመከራ ጉዞ ሲማስኑ አስተውለናል። ባህሩን ማቋረጥ ተስኗቸውና በአንዳንድ ደሴቶች ላይ የሚሄዱበት አጥተው ሲንከራተቱም ተመልክተናል። ቃል አቀባዩዋ አክለውም በዚህ የከፉ ፈተናዎች የተመላ የስደግ ጉዞ ላይ ያሉት ሕፃናት አንዳንዴም ከደረሱበት አገር ተይዘው በግድ ወደ መጡበት እንዲመለሱ ይደረጋሉ፣ የባሕር ቀለብ የመሆንና ብሎም ለስር የመዳረግ ዕጣ ጭምር ይጠብቃቸዋል ብለዋል። ጉዞ የሚያደርስባቸው እንግልት ያነሰ ይመስልም፣ በብዙ ሺዎች የሚቈጠሩ ጨቅላ ሕፃናት ለተጨማሪ የመብት ጥሰት፣ የጉልበት ብዝበዛና ባርነት ይጋለጣሉ ያሉት ክሮዊ ይህ ግን መቅረት የሚችል ነው ሲሉም አስረድተዋል። ለእነኚህ ወገኖች ደህንነቱ የተጠበቀ ሕጋዊ አማራጭ መኖሩን ለምሳሌም ያህል በተለያዩ ምክንያቶች ከቀያቸው ለመፈናቀል ለሚገደዱ ሕፃናት በሰብአዊ ጉዳዮችና ለትምህርት በሚል የሚሰጡ የጉዞ ቪዛዎች እንዲያገኙ አገሮች ሊወስዷቸው የሚገቡ እርምጃዎች ውስጥ መሆናቸውን አመልክተዋል። በስደት ባሉበትም የሕፃናቱን ደህንነት ለማስጠበቅና እንክብካቤ ያገኙ ዘንድ የሚያግዙ አዎንታዊ እርምጃዎች ያስፈልጋሉ ከነኚህም ውስጥ በስደት በተጠለሉበት አገር ከስር ይልቅ ሌሎች ማኅበረሰብ አቀፍ አማራጮች፣ የጤና አጠባበቅ ጣቢያዎችና የትምህርት ዕድል እንዲያገኙ ፍትሕና የከፉ ፈተናዎችን አልፌ የመጣሁበትን የመከራ መንገድ መልሼ እንዳይ ተይዤ በግድ ወደ መጣሁበት እመለስ ይሆን የሚል ስጋት እንዲነሳላቸው የሚያደርጉ እርምጃዎችን ይጨምራል ሲሉ ቃል አቀባዩ መላ ያሉትን በዝርዝር አስረድተዋል። የኬንያው የፖለቲካ ቁርቁስ በአውሮፓው ወርሃ ኖቬምበር ፍጻሜው ላይ የደረሰ መስሏል። ባለፈው ወር ማለት ነው። የተቃውሞው መሪ ራይላ ኦዲንጋ ራሳቸውን የሀገሪቱ ፕሬዚደንት ብለው ለመሾም ያሰቡበትን ሥነ ሥርዓት እንደሚያዘጋጁ አሳውቀው የነበረ ቢሆንም አሸናፊነታቸው በተነገረላቸው ፕሬዚደንት ኡሁሩ ኬንያታ መንግሥት ያንን ሐሳብ ኦዲንጋን እንዳይሞክሩት ማስጠንቀቂያ ተሰጥቷቸዋል። ኬንያውያን ባለፈው ነሐሴ መጀመሪያ ላይ ቀጣይ ፕሬዚደንታቸውን ለመምረጥ በወጡበት ድምፅ ተቀማጩ ፕሬዚደንት ኡሁሩ ኬንያታ ማሸነፋቸው ቢነገርም የሀገሪቱ ጠቅላይ ፍርድ ቤት ግን ውጤቱን ውድቅ አደረገው። ምክንያቱ በምርጫው የድምፅ ምዝገባና ማስተላለፍ ሂደት ውስጥ ከአግባብ ውጭ የሆኑ አሰራሮች ተስተውለዋል የሚል ነበር። ዴቪድ ማራጋ የኬንያ ጠቅላይ ፍርድ ቤት ዋና ዳኛ was not conducted in accordance with the constitution. ነሐሴ 2209 ዓ ም የተደረገው ፕሬዝዳንታዊ ምርጫ የተካሄደው በሕገ መንግሥቱ መሠረት አፈጻጸም ላይ ባለው የሕግ አግባብ ባለመሆኑ በይፋ የተደነገገው ውጤት ዋጋ የሌለው የተሰረዘና ውድቅ ተደርጓል። እናም በስድሳ ቀናት ውስጥ ሌላ ምርጫ እንዲጠራ ፍርድ ቤቱ አዘዘ። የምርጫና የወሰን ጉዳዮች ኮሚሽኑ ችግሮች ያሉበት መሆኑን በመግለጽ ኮሚሽኑ እንደገና እንዲዋቀር ተቃዋሚው ኦዲንጋ በተደጋጋሚ ከጎተጎቱ በኋላ ጥያቄያቸው ተቀባይነት ሳያገኝ ቀረ። እናም ለጥቅምት 16 2010 ዓ.ም ከተያዘው ድጋሚ ምርጫ ኦዲንጋ ራሳቸውን አገለሉ። ደጋፊዎቻቸውም ድምፅ ለመስጠት እንዳይወጡ አሳሰቡ። በዚህ የድጋሚ ምርጫ ብቸኛው ተወዳዳሪ ኡሁሩ ኬንያታ አሸናፊ መሆናቸው ታወጀ። ለሁለተኛ ጊዜም የኬንያ ፕሬዚደንት ሆነው ቃለ መሐላ አፈጸሙ፣ አይ ኡሁሩ ኬንያታ። ይሁን እንጂ ለምርጫው የወጣው ሰው ቁጥር እጅግ አነስተኛ በመሆኑ ምክንያት ኬንያታ ሕጋዊ ተቀባይነት ያላቸው አይደሉም ሲሉ ራይላ ኦዲንጋ አሁንም ተቃውሟቸውን አሰሙ። ለጠቅላይ ፍርድ ቤቱ ሁለት የአቤቱታ ማመልከቻዎች ቢገቡም ችሎቱ ክሶቹን ውድቅ አድርጎ የምርጫውን ውጤት አጸደቀ። ያኔ ኦዲንጋ የተቃውሞ ንቅናቄ መሠረቱና ራሳቸውን ፕሬዚደንት አድርገው የሚሰይሙበት የቃለ መሐላ ሥነ ሥርዓት እንደሚያዘጋጁ አስታወቁ። ይህ የኦዲንጋ ሐሳብ እንደተሰማ ጠቅላይ አቃቤ ሕጉ ጊቱ ሙይጋይ መግለጫ ወጡ። የኬንያ ሪፐብሊክ የወንጀል ሕግ አንቀጽ አርባ እንደዚያ ዐይነት አድራጎት ላቅ ያለ ክህደት ወይም በመንግሥቱ ላይ የዓመፅ ግልበጣ ማካሄድ እንደሆነ ይደነግጋል። በሂደቱ ውስጥ የሚሳተፍ ማንም ሰው ወይም አድራጎቱ እንዲፈጽም የሚተባበር ማንም ሌላ ሰው ከፍተኛ ክህደት አድርጓል። ከዚህ የኬንያ ምርጫ ጋር በተያያዙ ሁከቶች ምክንያት ከሰባ በላይ ሕይወት ጠፍቷል። የኦዲንጋ እንደ አማራጭ ፕሬዚደንት መሰየም እንዲሁም ሀገሪቱን ቀስፎ የያዛትን ውጥረት ያካርረዋል የሚል ፍርሃት በብዙዎች ዘንድ አሳድሮ ሰንብቷል። የናይሮቢ ሪፖርተራችን ጂል ክሬግ እያለፈ ያለው የአውሮፓ 2017 ዓ ም ፍጻሜ የኬንያ ቅኝት ዘገባ ነበር። የመጽሔት ክፍለ ጊዜዎች ምን አጠናቀናል። አሁን ማስታወቂያ አለን። ሳይፎን ከቪኦኤ በነጻ ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለአንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ። ሳይፎን ፒ ኤስ አይ ፒ ኤች ኦ ኤን የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው። በቅድሚያ ከአንድሮይድ ስልክዎ ለመልካም ዜና አት ሳይፎን ትሪ ዶት ኮም ኢሜይል ይላኩ። እደግመዋለሁ። መልካም ዜና አት ሳይፎን ትሪ ዶት ኮም ኤም ኢ ኤል ኬ ኤ ኤም ዜድ ኢኤንኤ አት ምልክት ፒ ኤስ አይ ፒ ኤች ኦ ኤን ሶስት ቁጥር ዶት ኮም ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ዶት ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርስዎታል። የደረሰዎትን ሳይፎን አንድሮይድ ዶት ኤፒኬ ፋይል ያውርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ቪኦኤ አምሐሪክ ወይም ቪኦኤ አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማኅበራዊ ሚዲያ ወይም ዌብሳይት ገብተው እንዳሻው ይቅዘፉበት። ሳይፎን ከቪኦኤ በነጻ ክቡራትና ክቡራን ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በአስራ ዘጠኝና በሀያ አምስት ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ድምፅ የተዘግቶ ነው ሶሎሞን ከምሽቱ የግዴ ነው ቀጥል ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በየዕለቱ ማለት ነው ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ኤች ኦ አር ኤን ለሆን ማለት ነው ዳት ኤምኦቢአይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። በተጨማሪም ሳይፎን ጭናችሁ ስልካችሁ ላይ አንድሮይድ ስልካችሁ ላይ ቪኦኤ አማርኛንም ሆነ ሌላ የፈለጋችሁትን ዌብሳይት ወይም ማኅበራዊ ሚዲያ መከታተል ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከሰላሳ ስድስት ደቂቃ ሊሆን ነው። የምናስተናግዳችሁ ቆንጂት ታዬና እኔም ሶሎሞን አባተነን፣ ፕሮዲውሰሩ ንጉሡ ታምሬ፣ የዌብና ማህበራዊ ሚዲያ ፕሮዲውሰር አበባየሁ ገበያው ነች። ከስልክ አስተያየቶቻችሁ ጥቂቱን እናሰማ። ሰላም ህወት፣ እንደምን አላችሁ? የዞትር ፕሮግራማችሁ አድማጭ ነኝ። ሰሞኑን በሀገራችን ጉዳይ ላይ የተለያዩ ይመለከተናል የሚሉትን ወይም ደግሞ ይመለከታቸዋል የምትሏቸውን ባለስልጣናት ከሀገር ቤት በተለያየ ጊዜ አስተያየታቸውን ወቅቱ ሁኔታ እንዲሰጡ እየጠየቃችሁ እየሰማን ያለ ነው። ነገር ግን በብዛት ከሀገር ቤት አስተያየት ለመስጠት ወይ ደግሞ ጥያቄያችሁ ለመመለስ የሚቀርቡት እንግዶች የሚመልሱት ምላሽ ካለው የወቅቱ ሁኔታ ጋር በጭራሽ የማይገናኝ ስለሆነ እንደው በተቻላቸው መጠን እንደ እናንተ ሚዲያ ላይ ሲቀርቡ የተቻላቸው መጠን ጥሩ ነገር ሊናገሩ የሚችሉ ወይ እውነታውን ሊያንጸባርቁ የሚችሉበት ነገር ቢኖር ትንሽ ደስ ይለናል። ምክንያቱም ይባት ትንሽ እኛንም እያሳመሙን ያለነው ለምናዳምጥ ሊያመሰግናለሁ ቪዲዮዎች ጠናፍልኝ ቪዲዮዎች በየጊዜው መልእክት እልካለው። ግን አይደለ ነው ከፕሮግራማችሁ ይስማማ ይስማማ ጋርቤጅ እያረጋችሁብኝ ነው። አሁን ደግሞ ዛሬ ታማኝ የአሜሪካን ነገር ባደረገው የህዝቡን ድምፅ ለማስረዳት ለአራት ሰዓት ታስሮ በመውጣቱ እና ለሚያደርገው ሁሉ በእውነት ነው የምለው። እኔ አዶ ነው እኔ ቃል የለኝም። ታድኖ ነው እቀናበታለሁ። ለእውነት ለፍቅር መቆም ሊያስደስታል። ፕሊስ ብዙ ህዝብ እያለቀ እየሞተ ነው እና ይህንን ድምጽ እንድታሰሙልኝ በትነት እናጠይቃለሁ። ስለ አስተያየቶቻችሁ እናመሰግናለን። በነጻ የምትደውሉበት ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በነጻ ነው የምትደውሉበት፣ ግን ተዘዋዋሪ ነው። ዓለም አቀፍ አገልግሎት ደውላችሁ ቪኦኤን ማስመዝገብ አትዘንጉ ባካችሁን። 2022059942 ከደወላችሁ በኋላ በተቀረጸው መመሪያ መሠረት የውስጥ መስመር 14 ላይ አስተያየቶቻችሁን ምጥን አድርጋችሁ አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት አሰማናለች። ሰሞኑን በምስራቅና ምዕራብ ሀረርጌ እንደዚሁም በሌሎች አካባቢዎች በተፈጠሩ ግጭቶች ስለ ጠፋው ሕይወት ማዘናቸውን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ገለጹ። መንግስት የተፈጠሩትን ሁኔታዎች እንደሚያጣራና ውጤቱንም ለሕዝብ እንደሚያደርግ ጠቅላይ ሚኒስትሩ አስታውቀዋል። የመላ ኢትዮጵያ አንድነት ድርጅት መኢአድ፣ ሰማያዊ ፓርቲና የኢትዮጵያ ህዝብ የጋራ ትግል ሸንጎ በጋራ ለመስራት ከስምምነት ደርሰዋል። ሶስቱም ድርጅቶች ትናንትና እሁድ ዋሽንግተን ዲሲ ውስጥ ባካሄዱት ህዝባዊ ስብሰባ ነው ይህንን ስምምነታቸውን ይፋ ያደረጉት። ከሁለት ዓመታት በፊት የተፈረመው የደቡብ ሱዳን የሰላም ስምምነት እንዲተገበር የተቀናጀ ግፊት የሚያደርግ ስብሰባ ዛሬ አፍሪካ ህብረት ውስጥ ተጀምሯል። ከሁለት ዓመታት በፊት በአዲስ አበባ የተፈረመው ስምምነት በደቡብ ሱዳን ሰላም ለማምጣት መሰረት ሊሆን እንደሚገባው የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። ዩናይትድ ስቴትስ በበኩሏ የስምምነቱን መተግበርና የሰላም ሂደቱን በሚያደናቅፉ ላይ እርምጃ እንደምትወስድ አስታውቃለች። ዛሬ እለቱ ከየቀያቸው ተፈናቅለው በዓለም ዙሪያ የተበተኑ በሚሊዮኖች የተቆጠሩ የሚታሰቡበት እለት ነው። ስደት እጣ ፈንታቸው እንዲሆን ለተገደዱና በመንከራተት ላይ ለሚገኙ በሚሊዮኖች የሚቆጠሩ ሕጻናት ደህንነትና ጥበቃ መረጋገጥ ሀገሮች ይበልጡኑ መትጋት አለባቸው ሲል የተባበሩት መንግስታት ድርጅት የሕጻናት መርጃው ዩኒሴፍ ባሰማው ጥሪ አሳስቧል። አመሰግናለሁ ቆንጂት፣ ለአርዕስተ ዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ሶስት ሰዓት ከአርባ ደቂቃ ሆነ አሁን አዲስ አበባ ላይ። ወደ ተከታዩ ዝግጅታችን እናልፋለን። ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ። እንደምን አመሽታችሁልኛል የተከበራችሁ አድማጮች። በአትሌቲክሱ ሩጫ ስፖርት ዜና ቀነኒሳ በቀለና ደጊቱ አዝመራው በካልካታ ህንዱ የ25 ኪሎ ሜትር ውድድር ድል ተቀዳጅተዋል። በስፔን ዓለም አቀፍ አገር አቋራጭ ደግሞ ሰለሞን ባረጋ ተአምር ሰርቷል። በእግር ኳስ ሪያል ማድሪድ ለሦስተኛ ጊዜ የዓለም ክለቦች ሻምፒዮና ሆኗል። ሌሎች ዜናዎችም አሉን፣ አብራችን ቆዩ። ዝነኛው ኢትዮጵያዊው አትሊት ቀነኒሳ በቀለ በካልካታው 25 ኪሎ ሜትር አልሞ የነበረው የራሱን ፈጣን ሰዓት ለማሻሻል ነበር፣ ለጥቂት አምልጦታል። ያም ሆኖ ግን 18ኛው ኪሎ ሜትር ላይ ተቀናቃኞቹን ጥሎ ከተፈተለቀ በኋላ አልተያዘም። በአንድ ሰዓት 13 ደቂቃ 48 ሴኮንድ በሆነ ጊዜ በአንደኝነት አጠናቋል። የቀነኒሳ የቀድሞው ፈጣን ሰዓት 1 ሰዓት 12 ደቂቃ 47 ሴኮንድ መሆኑ ይታወቃል። በሁለተኝነት ተከትሎት የገባው ኤርትራዊው ጸጋዬ ጥዑሜ ነው። የታንዛኒያው አጉስቲኖ ሱሌ ሶስተኛ። የሴቶቹን በአንድ ሰዓት 26 ደቂቃ ከ01 ሴኮንድ በአንደኝነት ያጠናቀቀችው ኢትዮጵያዊቷ ደጊቱ አዝመራው ናት። ሄላ ኪፕሮፕ ከኬንያ ሁለተኛ፣ ፋሉማ ማታንጋ ከታንዛኒያ ሦስተኛ ሆነዋል። ወደ ስፔኑ ዓለም አቀፍ ሀገር አቋራጭ ሩጫ ውድድር ስንሸጋገር በዚያም የኢትዮጵያ አትሌቶች ድንቅ ፉክክር ማሳየታቸውን እናገኛለን። የወቅቱ ቀዝቃዛ አየር ሳይበግረውና መጨረሻው ላይ ማምለጥ መቻሉን ተማምኖ የገባው ሰለሞን ባረጋ አልተሳሳትም፣ ቃሉን ጠብቆ በአንደኝነት ገብቷል። የሴቶቹን የባህሬኗ ሩት ጀቤት አሸንፋለች። ባረጋና ኪፕሊሞ ነጠብጣቡን ሰብረው እኩል ሲገቡ ሁለቱም ደስታቸውን ለመግለጽ እጆቻቸውን አንስተዋል። ዳኞች ግን አሸናፊነቱን የሰጡት ለሰለሞን ባረጋ ሆኗል። ሰለሞን ባረጋ በ3ሺ ከ18 ዓመት በታች ወጣቶች በ5000 ደግሞ ከ20 ዓመት በታች ወጣቶች የዓለም ሻምፒዮና ነው። የሁለቱም ጊዜ 3109 ተመዝግቧል። ኒክ ጉላብ ከብሪታንያ ሦስተኛ ለሀገር ውስጥና የውጭ እግር ኳስ ስፖርት ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛ ህንጽዮን መስቀል ላሸጋግራቸው አመሰግናለሁ። ሰለሞን የኢትዮጵያ ፕሪምየር ሊግ ሰባተኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች ተካሂደዋል። እዚህ አዲስ አበባ ላይ ደደቢትና ቅዱስ ጊዮርጊስ ተጋጣሚዎቻቸውን በሰፊ የግብ ልዩነት አሸንፈዋል። ደደቢት ሲዳባ ቡናን አምስት ለሁለት በረታበት ጨዋታ የደደቢቱ አቤል ያሌው ከአምስቱ ሶስቱን አግብተዋል። ከወትሮውም የተዳከመበት ምክንያት ምንድን ነው ተብለው የተጠየቁት የሲዳማ ቡና አሰልጣኝ አለማየሁ አባይ ልምድ ያላቸው ተጫዋቾች ቡድኑን በመልቀቃቸው ለመዳከማችን አብይ ምክንያት ሆነዋል ብለዋል። ቅዱስ ጊዮርጊስ አርባ ምንጭ ከነማን ሶስት ለባዶ ረቷል። ኢብራሂም ፎፋና፣ አብዱል ካሪም ሚኪና፣ ምንተስኖ ታዳነ ለጊዮርጊስ ጎሎቹን አስቆጥረዋል። የአርባ ምንጭ ከተማ አሰልጣኝ ጸጋዬ ኪዳነ ማርያም ከጨዋታው በኋላ የሚከተለውን ተናግረዋል። በእኛ ሜዳ ላይ የነበሩ የማርኪንግ ስህተቶች ዋጋ አስከፍኖ ነው ለማለት ይችላሉ። እንደ ቡድን ስናየ እንግዲህ ታይምና ስፔሱ ከመዝጋት አኳያ ግን ቡድናችን በዛሬው ሁለት ጥሩ ነበር ማለት ይችላለሁ። ከሌላው ጊዜ የተሻለ ማለት ነው። በተጋጣሚያችን በቅስቅስ በኩል ያው ከምንም የበለጠ ልምዳቸውና የጎል አጨራርሳቸውን ተጠቅመው ያው አሸንፈውና ውጤቱ እንግዲህ በጸጋ ተቀብለናል። በክልል ከተሞች መከላከያ ከሜዳ ውጪ ወልዋሎ አዲግራት ዩኒቨርሲቲን በምን ያህል ወንድሙ ጎል አንድ ለባዶ አሸንፎ ደረጃውንም አሻሽሏል። ሐዋሳ ላይ ሐዋሳ ከነማ ድሬዳዋ ከነማን አንድ ለባዶ አሸንፏል። ሌሎች ጨዋታዎችም ተካሂደዋል። ፕሪምየር ሊጉን ደደቢት በ13 ነጥብ መምራት ጀምረዋል። ወደ ናይጄሪያ ሄደን ከ17 ዓመት በታች የሴቶች የዓለም ዋንጫ ማጣሪያን እንመለከታለን። የናይጄሪያና የኢትዮጵያ ከ17 ዓመት በታች የሴቶች እግር ኳስ ቡድኖች የመልስ ማጣሪያቸውን አድርገው ያለ ግብ ባዶ ለባዶ ተለያይተዋል። ቀደም ሲልም አዲስ አበባ ላይ አንድ ለአንድ ተለያይተው ስለነበር ከሜዳው ውጪ ባገባ በሚለው የእግር ኳስ መርህ መሰረት የናይጄሪያ ከ17 ዓመት በታች ብሔራዊ እግር ኳስ ቡድን ወደ ቀጣይ ማጣሪያ ሲሸጋገር፣ ሉሲዎች ከማጣሪያው ውጪ ሆነዋል። ከናይጄሪያ ወዲህ ወደ ጎረቤት አገር ኬንያ ስንመለስም በኬንያ አስተናጋጅነት ዘጠኝ ቡድኖች ለሁለት ሳምንት ሲፋለሙበት የቀረመው 39ኛው የምስራቅና መካከለኛው አፍሪካ ዋንጫ የፍጻሜ ጨዋታ እናገኛለን። የአስተናጋጅ ሀገር የኬንያ ብሔራዊ ቡድን የዛንዚባር አቻውን ሶስት ለሁለት አሸንፎ ሻምፒዮን መሆኑን አረጋግጧል። ሁለቱ ቡድኖች መደበኛው መደበኛውንና ተጨማሪውን መቶ 20 ደቂቃ ሁለት ለሁለት በመፈጸማቸው በመለያ ምት ነው የኬንያ ብሔራዊ ቡድን ማሸነፍ የቻለው የኬንያ ግብ ጠባቂ ፓትሪክ ማታሴ ሶስት የፍጹም ቅጣት ምት በማዳኑና ቡድኑን ለድል ማብቃቱ የውድድሩ ኮከብ ሆኖ ተመርጠዋል። የኡጋንዳ ቡድን ቡሩንዲን ሁለት ለአንድ በመርታት ሶስተኛ ሆኗል። በደረጃ ሰንጠረዡ ከዘጠኝ ቡድኖች ስድስተኛ ሆኖ የጨረሰው የኢትዮጵያ እግር ኳስ ቡድን ዋሊያዎቹ ማጣሪያውን ተሸንፎ መመለሱ ይታወሳል። ሌሎች የዓለም አቀፍ ውድድሮች ውጤቶችን ከጊዜ አንጻር ስንመለከትም በዩናይትድ አረብ ኤሚሬትስ የተካሄደው የዓለም ክለቦች እግር ኳስ ሻምፒዮና የአውሮፓው ተወካይ ሪያል ማድሪድ የደቡብ አሜሪካ ተወካዩን ግሬሚዮን አንድ ለባዶ በመርታት ሪያል ማድሪድ ለሦስተኛ ጊዜ የዓለም ክለቦች ሻምፒዮን ሆኗል። ለስፔኑ ሪያል ማድሪድ ብቸኛዋን ግብ ያስቆጠረው የዓመቱ የዓለማችን ኮከብ ክርስቲያኖ ሮናልዶ ነው። ግሬሚዮ የብራዚል ክለብ ነው። ከአውሮፓ ታላላቅ ሊጎች የስፔን ላሊጋ አስራ ስምንተኛ ሳምንት ጨዋታውን መሪው ባርሴሎና መሪነቱን አስፋፍቶና አጠናክሮ ቀጥሎበታል። ነጥቡንም አርባ ሁለት ያደረሰበትን ጨዋታ ዲፖርቲቮ ለከረውኛን አራት ለባዶ በመሸኘት ነው። ለባርሳ ሁለቱን ሶዋሬዝ፣ ሁለቱን ፖሊኒሆ አስቆጥረዋል። ሊዮኔል ሜሲ ፍጹም ቅጣት በበረኛ የተመለሰበት ከመሆኑ በፊት ሶስት የግብ ሙከራዎች በግብ ቋሚና አግዳሚ ገጭተው መክሸፋቸው የጨዋታው ክስተት ነው ተብሎ ተዘግቧል። የባርሴሎና ተከታይ ቫሌንሽያ በኤባር ሁለት ለአንድ በመሸነፉ አንድ ደረጃ ዝቅ ማለት ተገዷል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በ42፣ አትሌቲኮ ማድሪድ በ36፣ ቫሌንሽያ በ34 ከአንደኛ እስከ ሶስተኛ ደረጃ ሲይዙ፣ አንድ ተስተካካይ ጨዋታ ያለው ሪያል ማድሪድ በ31 አራተኛ ነው። ሊዮኔል መሲ በ14 ጎል እስካሁንም የበላይነቱን እንደያዘ ነው። በእንግሊዝ ፕሪምየር ሊግ ማንቸስተር ሲቲን የሚያቆመው አልተገኘም። በዚህኛው ሳምንትም በቶተንሃም ሆትስፐር ላይ አራት ጎል ቆጥሮበታል። ራሂም ስተርሊንግ ከአራቱ ሁለቱን አግብቷል። ሊቨርፑል በቦርን ማውዝን አላለባዶ፣ ማንቸስተር ዩናይትድ ዌስት ብሮምን ሁለት ለአንድ አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡም ማንቸስተር ሲቲ በ ሀምሳ ሁለት መሪነቱን ሲይዝ ማንቸስተር ዩናይትድ በ41፣ ቼልሲ በ38 ሁለተኛና ሶስተኛ ናቸው። በእኔ በኩል ያለው ይኸው ነው ሰለሞን። አመሰግናለሁ ገዛኸኝ። ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበት። ለዛሬ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። ቀነኒሳ አንበሳ እንኳን ደስ ያለህ። እንደዚሁም በዙሪያ ያላችሁ አድናቂዎችን ሁላችሁም እንኳን ደስ ያላችሁ። ሶሎሞን ክፍሌን ከዋሽንግተን ዲሲ፣ ገዛኸኝ ጽዮን መስቀልን ከአዲስ አበባ ለስፖርት ዘገባዎቹ እናመሰግናለን። ወደ ተከታዮች ቅንብራችን ንለፍ። አፍሪካ ነክ ርዕሶች። እስላማዊ መንግስት ቡድን ኢራቅና ሶሪያ ላይ ይዟቸው ከነበሩት አካባቢዎች ከሞላ ጎደል በሙሉ በተባረረበት በአሁኑ ወቅት ማዕከሉን ካሁን በኋላ የሚያደርገው የት ይሆን የሚለው ጥያቄ የዩናይትድ ስቴትስ ባለሥልጣናትን እያሳሰበ ነው። በመቀጠል ጽንፈኛው ቡድን አፍሪካ ላይ ዓይኑን ሊጥል ይችላል የሚል ስጋት አለ። ስለሆነም የዩናይትድ ስቴትስ የጦር ኃይል ጽንፈኞቹ በአፍሪቃ የጸና መንግስታዊ አስተዳደር የሌላቸው ሰፊ አካባቢዎችን ተጠቅመው እንዳይሰፍሩበት ለመከላከል ጥረት እያደረገ መሆኑን በአሜሪካ ድምፅ ሬዲዮ የዩናይትድ ስቴትስ የመከላከያ ሚኒስቴር ዘጋቢ ካርላ ባብ ባጠናቀረችው ዘገባ አብስታለች። አዳነች ፍስሀዬ ይህንን ዘገባ ለአፍሪካ ነክ ርዕሶች ታቀርበዋለች። እስላማዊ መንግስት ነኝ ለሚለው ቡድን ምልመላ አመቺ ሁኔታዎች የሚፈጥሩት ድህነት፣ የፖለቲካ ብዥታና ስራ ያጡ ሙስሊሞች ናቸው። ስለሆነም በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የአገር ውስጥ ደህንነት ሊቀመንበር ማይክል መኮል ያብራራሉ። የወደፊቱን ለማየት እየሞከርን ከሆነ በአሁኑ ወቅት እየሆነ ነው። አፍሪቃ የአሸባሪዎች ትኩረት ትሆናለች፣ ዋና ቦታቸው ትሆናለች። በመላ አፍሪቃ የተመደቡት የአሜሪካ ወታደሮች ብዛት በአፍጋኒስታን ከተመደቡት ከግማሽ በታች ይሆናሉ። በአፍሪቃ ያሉት የአሜሪካ ወታደሮች ብዛት ከዘጠኝ ዓመታት በፊት ከነበሩት 3200 በአሁኑ ወቅት ወደ 6500 ከፍ ካለባቸው ምክንያቶች አንዱ በአህጉሪቱ የአሸባሪዎች እንቅስቃሴ በመጨመሩ ነው። ዩናይትድ ስቴትስ በአፍሪካ ላይ ያላት አያያዝ በወታደራዊ ላይ እያተኮረ ነው የሚል ስጋት እንዳለ አምባሳደር ጆን ካምፒል ገልጸዋል። የዩናይትድ ስቴትስ አያያዝ ወደ ወታደራዊነት እያዘመመ ነው ወይም በፊት ከነበረው በበለጠ በወታደራዊና በጸጥታ ጉዳዮች ላይ እያተኮረ ነው የሚል የአፍሪቃውያን ስጋት አለ። በጆርጅ ቡሽ አስተዳደር ወቅት የናይጄሪያ አምባሳደር የነበሩት ጆን ካምፔል አፍሪካ ውስጥ መደረግ ያለበት ዋናው ጥረት በጽንፈኛነት መነሻ ላይ ነው፣ እነሱም የኢኮኖሚ እድገት አልባነትና ደካማ አስተዳደር ናቸው ይላሉ። ነገር ግን የትራምፕ አስተዳደር ባወጣው የባጀት እቅድ መሰረት የውጭ ጉዳይ ሚኒስቴር ባጀት ከቀነሰ ይህን ጥረት በበለጠ ከባድ እንደሚያደርገው ገልጸዋል። አፍሪካ ውስጥ ያለውን ወታደራዊ እንቅስቃሴን የሚከታተለው የዩናይትድ ስቴትስ የአፍሪካ እዝ እስላማዊ ጽንፈኝነትን እንዲዋጉ የአፍሪካ ወታደራዊ ኃይሎችን የማጠናከር እቅድ አለው። የአፍሪካ እዝ አንጋፋ መሪ ሰርጀንት ራሞን ኮሎን ኦፔዝ በአፍሪቃ እየተበራከተ ያለው የተባዕታይ ፆታ ብዛት ለምልመላ ያመቻል ይላሉ። አማራጭ በሌለ ሁኔታ አንድ ጽንፈኛ መጥቶ ሞተር ቢሲክሌትና ሚስት አስገኝልሃለሁ ሲልህ ምን የምታደርግ ይመስላል? ቤተሰብህ በተራበበት ሁኔታና ልትረዳቸው በማትችልበት ጊዜ አማራጭ የሚያቀርብልህ ወገን ሲመጣ መቀበልህ አይቀርም። የትራምፕ አስተዳደር በያዝነው ዓመት ሶማሊያ ያለውን አልሸባብና እስላማዊ መንግስት ነኝ የሚለው ቡድን ተዋጊዎችን የማጥቃት ስልጣኑን አስፍቷል። ለአፍሪካ አጋሮችና ለአሜሪካውያን አማካሪዎቻቸው ለመከላከል ብቻ ሳይሆን በአልሸባብና እስላማዊ መንግስት ነኝ በሚለው ቡድን ላይም ጥቃት የማካሄድ ስልጣኑን አስፍቷል። ያም ሲባል ግን አፍሪካ ውስጥ ባሉት ጽንፈኞች ላይ የሚካሄደው ትግል ዋጋ ማስከፈሉ አልቀረም። ባለፈው ግንቦት ወር የዩናይትድ ስቴትስ ኔቪ ሲል የተባለው ምርጥ ባህረኛ የሶማሊያ ጸጥታ ኃይሎች በአልሸባብ ላይ የሚያካሄዱትን ጥቃት በመርዳት ላይ እንዳለ ሕይወቱን አጥቷል። ሌሎች አራት አሜሪካውያን ወታደሮች ደግሞ ባለፈው ጥቅምት ወር እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ባካሄደው የድፈጣ ውጊያ ተገድለዋል። በቀጣዮቹ ወራት የጸጥታው ሁኔታ ከተባባሰ ደግሞ በአፍሪቃ ዙሪያ ያሉት አሜሪካውያን ወታደሮች አደገኛ ሁኔታ ሊገጥማቸው ይችላል። አድማጮች፣ ዩናይትድ ስቴትስ እና አፍሪካ ስለሚያካሂዱት ጸረ አሸባሪነት ትግል የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ ክንገናኝ። በደህና ቆዩን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሙስና የሥልጣን ብልግና ነው። ሙስና በሀብታሞችም ሆነ በደሃ በበለጸጉም ሆነ በማደግ ላይ ባሉ አገሮች በየትኛውም ደረጃ ቢሆን የሥልጣን ብልግና ነው። ሙስና ጸረ ዕድገት ነው። የዲሞክራሲያዊ ተቋማት ግንባታን ያዳክማል። ዓለም አቀፍ ወንጀልንና ሽብርተኛነትን ይወልዳል። የገበያ ሥርዓትን ያዛባል። ሙዓለ ንዋይ አፍሳሾችን ተስፋ ያስቆርጣል። ኢኮኖሚያዊ እድገትንም ይገታል። የእድገት እቅዶችን በማኮላሸት በተለይም በማደግ ላይ ያሉ አገሮችን የልማት እንቅስቃሴ ይገድባል። ለዚህ ነው ከ14 ዓመታት በፊት የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ሙስናን ለመገደብና ብሎም ለማስወገድ አዲስ መመሪያ አድርጎ የድርጅቱን ጸረ ሙስና ሕግ ያጸደቀው። መርሆቻችን፣ ሕጎቻችን፣ ፖሊሲዎቻችን ከዓለም አቀፍ ትብብሮች ጋር የተያያዙት ሁሉ በ2005 ዓ ም እንደ አውሮፓ አቆጣጠር ከነበሩት ጋር ሲነጻጸር ያለ ጥርጥር ዛሬ የተሻሉ ናቸው። ይሁን እንጂ ሥራችን አልተጠናቀቀም ያሉት በሰባተኛው የተባበሩት መንግሥታት ድርጅት የጸረ ሙስና ጉባኤ ላይ የተገኙት የናርኮቲክና የሕግ ማስከበር ዓለም አቀፍ ጉዳዮች ተቀዳሚ ረዳት ሚኒስትር ጄምስ ዋልሽ ናቸው። በቂ የፖለቲካ ፈቃደኝነት ካለንና ለሕጉ መመስረት የተደረሰበትን ስምምነት ውጤታማ በሆነ መልኩ ለመተግበር ከቻልን፣ አሉ ረዳት ሚኒስትሩ ዋልሽ። ሙስናን ለመዋጋት ጉባኤው የጋራ የሆነ መሠረት ይሰጠናል። ዩናይትድ ስቴትስ የተባበሩት መንግሥታት ድርጅት ያጸደቀውን የጸረ ሙስና ሕግ በብሔራዊም ሆነ በዓለም አቀፍ ደረጃ ለመደገፍ በተግባር ለማዋልም በእርግጥ ሙሉ ትብብሯን ትሰጣለች። ከዓለም አቀፍ ሸሪኮቿ ጋር በመተባበርም በተለይ ከ2010 ዓ ም ወዲህ እንኳ ከሙስና ጋር በተያያዘ ከሶስት ቢሊዮን ዶላር በላይ እንዲያዝ አድርጋለች። ከ30 ሚሊዮን በላይ ደግሞ በምርመራ ላይ ይገኛል። የተባበሩት መንግስታት ድርጅትን የጸረ ሙስና ሕግ ሥራ ላይ በአዋልን መጠን ትኩረታችንንም ከሌሎቹ ሙስናን ከሚዋጉ ወገኖች ጋር ማድረግ ያስፈልጋል። በዩናይትድ ስቴትስ በኩል ወይም በአንድ አገር ብቻ የሚታይ ጥሩ የመተማመን ጥረት በቂ ሆኖ ሙስናን ጨርሶ አጠፋም ያሉት ረዳት ሚኒስትር ጄምስ ዋልሽ ተጠያቂነትንና ግልጽነትን በዓለም አቀፍ ደረጃ ለማስፈን ይቻል ዘንድም ሁላችን በጋራ ልንሠራ ጸረ ሙስና ሕጉንም በሥራ ላይ ልናወል ያስፈልጋል ብለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ከመሰናበታችን በፊት ዋና ዋናዎቹን የምሽቱን ዜናዎች በድጋሚ። የደቡብ አፍሪካ ገዢው ኤንሲ ፓርቲ ሴሪል ራማፎሳን አዲሱ መሪው አድርጎ መርጧል። ራማፎሳ በፓርቲው መሪነት መመረጣቸው በመጪው ፕሬዝደንታዊ ምርጫ ዋናው ተፎካካሪ የሚመሩት ተፎካካሪ እንደሚሆኑ ከወዲሁ የሚጠቁም ነው ተብሏል። ምክትል ፕሬዚደንቱ ሰፊ የዲፕሎማሲ ተመክሮ ያላቸውንና በአንድ ወቅት የፕሬዚደንቱ ጄኮብ ዙማ ባለቤት የነበሩትን እንኮሳዛና ላሚኒ ዙማን አሸንፈው ነው የፓርቲው መሪ የሆኑት። ኒጀር ውስጥ በአክራሪ እስላማዊ ታጣቂዎች የተገደለው የዩናይትድ ስቴትሱ ወታደር ለዴቪድ ጆንሰን የሞተው በአስራ ስምንት ጥይት ተደብድቦ ነው። ሕይወቱ እስከምታልፍም ከአጥቂዎቹ ጋር ተፋልሞ ነበር ይላል የዩናይትድ ስቴትስ የጦር ኃይል ያካሄደው ምርመራ። የዩናይትድ ስቴትስ ባለስልጣናት ባለፈው ጥቅምት ወር በታጣቂዎች ስለተገደለው የጦር ሰራዊት ወታደር ወደፊት ተጠናቆ ይፋ ስለሚደረገው ሪፖርት ለአሶሲዬትድ ፕሬስ ባደረጉት ገለጻ ነው ይህንን የተናገሩት። አመሰግናለሁ ቆንጂት። ለሰዓቱ ዋና ዋና ዜና ወይም ለማጠቃለያ ውስጥ ያጠራጠር ያሉ መረጃዎችን ደግሞ እናካፍል። የምንዛሪ መረጃ እናስቀድም። አንድ የዩናይትድ ስቴትስ ዶላር 27 ብር ከ19 ሳንቲም ነው። ባለፈው ሐሙስ የነበረ የምንዛሪ ተመን ነው። ታህሳስ 5 ላይ የወጣ የኢትዮጵያ ንግድ ባንክ የያዘው ኤንቢኢ ዶት ጂኦቪ ዶት ኢቲ ላይ ሌሎች 18 ምንዛሪዎች ሰፍረዋል። የነዳጅ ዋጋ 63 ዶላር ከ23 ሳንቲም ነው ዛሬ። እንደዚሁም የወርቅ ዋጋ 24499996 ከመቶ ጥራት ያለው 39 ዶላር ከ9 ሳንቲም ነው፣ በኢትዮጵያ ብሔራዊ ባንክ መረጃ መሰረት። በኢትዮጵያ ሜቴሮሎጂ ኤጀንሲ ትንበያ መሰረት ነገ ማክሰኞ ታህሳስ 10 2010 ዓ ም አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 23፣ ዝቅተኛው 9 ይሆናል። የኢትዮጵያ ሚቴሮሎጂ ኤጀንሲ ዌብሳይት ኢትዮሜት ጂኦቪ ኢቲ ላይ ከ18 የተለያዩ አካባቢዎች የተጠናቀሩ መረጃዎችን ማግኘት ይቻላል። ወደ ታሪክ መለስ ብለን ስንመለከት ልክ የዛሬ 397 ዓመት ዛሬ ይህቺን የዛሬቱን አሜሪካ ለመገንባት መሠረት የጣሉት የመጀመሪያዎቹ ሰፋሪዎች ሜይ ፍላወር በምትባል መርከብ ፕላይማውት ባህር ዳርቻ ደረሱ። ከዚያን ጊዜ ጀምሮ ነው እንግዲህ የምስጋና ቀን እየተባለ እስከ ዛሬ ድረስ የሚከበረው። ይህቺን አሜሪካንም እንደ መሠረት አኖሩ፣ በ1620 ዓመተ ምህረት በአውሮፓ የዘመን አቆጣጠር ማለት ነው ዛሬ በዩናይትድ ስቴትስ ባርነት በሕግ የተከለከለበት ቀን ነው። ዐሥራ ሦስተኛው የሕገ መንግሥቱ ማሻሻያ እንዲሁም ሰውን በኀይል መያዝን ሙሉ በሙሉ አገደ። ክብራትና ክብራን አድማጮች ለዛሬ የሰኘው ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። ንጉሱ ታምሬ ፕሮዲውሰሩ ነበረ። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ እንደዚሁም አስተናጋጆቻችሁ ሰሎሞን አባተና ቆንጂት ታዬ አብረናችሁ አብራችሁን ስለቆያችሁ እናመሰግናለን። በምሽቱ ፕሮግራም ዋና አዘጋጅ ሰሎሞን ክፍሌና በሌሎችም ባልደረቦቻችን ስም በዚሁ እንሰናበታለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ በደህና እደሩ። thank